የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በኤርትራ ላይ ተጥሎ የቆየውን ማዕቀብ አነሳ። በኤርትራ መንግስትና ባለሥልጣናት ላይ የተነጣጠረው ማዕቀብ እንዲነሳ በእንግሊዝ መንግስት ተረቆ የቀረበውን ሐሳብ ምክር ቤቱ በዛሬው ውሳኔ በሙሉ ድምፅ አጽድቆታል። አሉላ ከበደ ዝርዝሩን ይዟል። ማዕቀቡ መነሳቱ ሳይሆን ቀድሞውንስ ለምን ተጣለ ይላል የኤርትራ መንግስት የምክር ቤቱን ውሳኔ ተከትሎ ያወጣው መግለጫ ቀድሞውንም መሆን ያልነበረበት ባለው ማዕቀብ ሳቢያ አገሪቱ ላይ እስካሁን ለደረሰው ጉዳት ካሳ መከፈል አለበትም ብሏል። አዲስ አበባ ላይ አስተያየት የሰጡት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬሽ በበኩላቸው ማዕቀቡ ከአሁን በኋላ አያስፈልገም ነው ያሉት። ኤርትራ ለሶማሊያው እስላማዊ ጽንፈኛ ቡድን የመሳሪያ ድጋፍ ትሰጣለች በሚል የተባበሩት መንግስታት ተቆጣጣሪዎች ያቀረቡትን ውንጀላ መሰረት በማድረግ ላለፉት ዘጠኝ ዓመታት አስመራ ላይ ተጥሎ የቆየው ማዕቀብ የጦር መሳሪያ ግዥን ጨምሮ የኤርትራን መንግስትና የወታደራዊ ባለስልጣናት ጉዞ እንዲሁም የማንኛውም አይነት ንብረት እንቅስቃሴን የሚገድብ ነበር። ይሁንና የኤርትራ መንግስት ውንጀላውን ያስተባብላል። አስር ዓመታት የተጠጋውን ይህን ማዕቀብ የማስነሳቱ ሀሳብ የመጣው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ባለፈው ሰኔ ወር ሃያ ዓመታት ለዘለቀው የሁለቱ አገሮች መንግስታት በጥላትነት የመተያየት አዝማሚያ አበቃለት አበቃለት ባሉበት ወቅት ነው። አምባሳደር ታዬ አጽቀሥላሴ በተባበሩት መንግስታት የኢትዮጵያ አምባሳደር ናቸው። the whole trajectory of uh, development in our region has fundamentally changed። የማዕቀቡ መነሳት ወቅታዊና ተገቢ ነው ነው ያሉት አምባሳደሩ፣ የንዑስ አህጉሩ የፖለቲካ አየርም ፍጹም ተለውጠዋል ብለዋል። በሌላ በኩል የጸጥታው ምክር ቤት በውሳኔው በኤርትራና በጅቡቲ መካከል ያለውን ጦር ያማዘዘ የድንበር ግጭት አስመልክቶም በሰላማዊ መንገድ እንዲፈቱት ሁለቱን አገሮች አሳስቧል።